ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሞኑን የሥራ ማቆም አድማ ተደርጎ በነበረባቸው በጎንደርና በደብረ ማርቆስ ከተሞች ሰው ዛሬ ወደ ሥራ እየገባ መሆኑ ተነግሯል። ዛሬም ዝግ ነው። ለአራተኛ እኮ ዛሬ ዝግ ነው። ምናልባት ነበ የጀምራል የሚል ግምት አለ። የደብረ ማርቆስ ማህበረሰብ አርብ ዕለት ከሰዓት ዘጋት እስካሁን ቀጠለ ከኛም፣ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች ተዘግተው ትናንትናም ቀጥሎ ከደብረ ማርቆስ ከንቲባ ጋር ባደረጉ ስምምነት መሰረት ዛሬ ረቡዕ የተወሰነ ሱቆች ተከፍቷል። ይሄ ውጥረት ሊፈታ የሚችለው መንግስት በመነጋገር ሲያምን፣ ተቃዋሚ የፖለቲካ ፓርቲዎችን ማነጋገር ሲችል፣ ስቪክ ማህበራትን ማነጋገር የሚችል ከሆነ ከጎንደር ከደብረ ማርቆስና ከዋድላ ያነጋገር ናቸው ሰዎች ከነገሩን የተቀነጨቡ ናቸው የሰማችሁት። በአብይ ርዕስ ይመለሳሉ። በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮሩ ውይይቶች በሁለተኛው አጋማሽ ክፍል ጊዜ ይቀርባሉ። ሌሎች በርከት ያሉ ዘገባዎችም ይዘናል። ጤና ስጥልን፣ እንደምናመሻችው ክብራትና ክብረን አድማጮች የዛሬ ረቡዕ ሐምሌ 11 2008 ዓ ም አስተናጋጆች አሉላ ከበድና አዳንች ፍሳሐየንን ከአቀናባባሪያችን ኃይሉ ታምራትና ከስርጭቱ መሐንዲስ ጋር እስከ አራት ሰዓት አብረናችሁ እንቆያለን። አሁን ዜና ይነበባል። አዲሱ የደቡብ ሱዳን ምክትል ፕሬዝዳንት ታባንክ ዴንጌ በሀገሪቱ ሰላምና ጸጥታ አለ፣ ሀገሪቱ ለውጥ በማድረግ ተግባር ቀጥላለች ሲሉ ተናግረዋል። ባለፈው ወር በሀገሪቱ መዲና አገር ሽቶ በነበረው ግጭት ምክንያት 300 የሚሆኑ ሰዎች አልቀዋል። ዴንግ ለጋዜጠኞች ይህን ያሉት ዛሬ ከፕሬዝደንት ሁሩ ኬንያታ ጋር ለመነጋገር ናይሮቢ በሄዱበት ወቅት ነው። በዜና መጽሔታችን ተጨማሪ ዘገባ ይኖረናል። ዛምቢያ ውስጥ በአሁን ጊዜ የሚያሳስብ ሁኔታ ተፈጥሯል። የደቡብ አፍሪቃዊቱ አገር በሰላማዊና ና ዲሞክራሲያዊ ታሪካዊ ታሪኳ ስትኮራ ቆይታለች። የአገሪቱ ፕሬዚዳንት በትንሽ የድምፅ ብልጫ እንደገና ከተመረጡ በኋላ ተቃዋሚውን ወገን ድምፁ ተጭበርብሯል በማለት የምርጫውን ውጤት በፍርድ ቤት እንደሚከራከር አመልክቷል። እንደገና የተመረጡት ፕሬዝዳንት ኤድጋር ሉንጉ የህገ መንግስቱ ፍርድ ቤት ጉዳዩን እስከሚያይበት ጊዜ ድረስ ቃለ መሐላ መፈጸሙን እንደሚያቆዩት ተናግረዋል። ፍርድ ቤቱ በሁለት ሳምንታት ውስጥ ብይን መስጠት ይኖርበታል። ፖሊሶች ትላንት በገለጹት መሰረት በአገሪቱ ዙሪያ የገዢው ፓርቲ ደጋፊዎች ንብረቶችን ለማውደም የሞከሩ አንድ መቶ ሀምሳ የሚሆኑ ሰዎች መታሰራቸውን ገልጠዋል። በሰሜናዊ ኡጋንዳ የደቡብ ሱዳን ስደተኞች መቀበያ ማዕከል በርካታ ሰዎች ለኮሌራ መጋለጣቸው በምርመራ መረጋገጡን ባለሥልጣኖች ይፋ አደረጉ። የኮሌራ ሕክምና መስጫ ከረጢቶችን የያዙ የኡጋንዳ የጤና ባለሙያዎች ታማሚዎቹን በመለየትና ሕክምና በመስጠት የበሽታውን መዛመት ለመቆጣጠር ደፋ ቀና በማለት ላይ ናቸው። ይሁንና ብዙዎች ተስፋፍተው በተፋፍገው ለመሰንበት በተገደዱበትና የክረምቱ ዝናብ አይሎ እንደሚዘንብ በሚቀጥሉት ቀጣዮቹ ሳምንታት ወረርሽኙን ለመግታት የተያዘውን እቅድ እውን ማድረግ ቀላል እንደማይሆን ተገምቷል። ኤልዝበት በሁለት ከካምፓላ ለአሜሪካ ድምፅ ሬዲዮ ያጠናቀረችውን አጭር ዘገባ አሁላ ከበደ ያቀርበዋል። የጤና ባለስልጣናቱ እንዳስታወቁት በሳምንቱ መገባደጃ ብቻ አርባ አምስት ሰዎች ናቸው ለኮሌራ መጋለጣቸው በምርመራ የተረጋገጠው በሰሜናዊ ኡጋንዳ የፓንጊሪያንያ የስደተኞች መጠለያ የተገኙት እነኚህ ህሙማን ተለይተው በሕክምና የተረዱ ቢሆንም 28ሺህ የሚደርስ የደቡብ ሱዳናውያን ስደተኞች የተጠሉበት ጣቢያ ክፉኛ መጨናነቁንና ለስደተኞችን መቀበያ የሚውል ወጪ እጅ ያጠረው እንደመሆኑ ይበልጥ ሁኔታውን አዳጋች አድርጎታል ተብሏል። 80ሺህ ስደተኞች ባለፈው ወር በጁባ የተቀሰቀሰውን ግጭት በመሸሽ ወደዚያ ጎርፈዋል። የቀይ መስቀል ሰራተኞች ሁኔታውን ለመርዳት በሚያስችል ጥረት በማድረግ ላይ መሆናቸውም ተመልክተዋል። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፑብሊካዊ ዶናልድ ትራምፕ የምርጫ ዘመቻቸው አመራሮችን እንደገና በውዘዋል። ምርጫው ሊካሄድ ከሶስት ወራት ያነሰ ጊዜ እንደቀረው የሚታወቅ ነው። ትራምፕ ስቲቨን ቦናን የተባሉ ወግ አጥባቂ የምርጫው ዋና ስራ አስፈጻሚ እንዲሆኑ ሰይመዋል። ኬሊያን ኮንወይ ደግሞ የምርጫ ዘመቻቸው ኃላፊ እንዲሆኑ ሾመዋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሩሲያ ተዋጊ አውሮፕላኖች ለሁለተኛ ቀን ከኢራን እየተነሱ ሶሪያ ውስጥ የአየር ድብደባ ማካሄድ ቀጥለዋል። የሩሲያ መከላከያ ሚኒስቴር እንደ እንደገለጠው ተዋጊ አውሮፕላኖቹ ኢራን ከሚገኘው አመዲን የአየር ኃይል ሰፈር እየተነሱ የሚደበድቡት እስላማዊ ግዛት ነኝ የሚለውን ኃይል ነው። ትናንት የተጀመረው የአየር ድብደባ የድብደባ ያተኮረው እስላማዊ መንግስት ነኝ በሚለው እና ጀብሃት ፋታህ አልሻም በተባለው ሌላ ቡድን ላይ ነበር። የኢራን ምክር ቤት አፈ ጉባኤ አሊ ላርጃኒ ኢራን ለሩሲያ ቋሚ አየር ሰፈር አልሰጠችም ብለዋል። ለንደን በሚገኘው የሰሜን ኮሪያ ኤምባሲ ሁለተኛው ከፍተኛ ባለስልጣን የነበሩት ሰው ወደ ደቡብ ኮሪያ እንደከዱ የደቡብ ኮሪያ የውህደት ሚኒስቴር አስታውቋል። ታዮንግሆ ከቤተሰቦቻቸው ጋር በደቡብ ኮሪያ መዲና ሶል ገብተዋል ይላሉ የሚኒስቴር መስሪያ ቤቱ ቃል አቀባይ ጆንግ ጁ ሂ። በአሁኑ ወቅት በመንግስት ጥበቃ ስር እንዳሉም ቃል አቀባዩ በጋዜጣዊ ጉባኤ ተናግረዋል። የሰሜን ኮሪያው ባለስልጣን የከዱት በኪም ጆንግ ኡን መንግስት ስለተማረሩና ስለ ልጆቻቸው የወደፊት እድል በማሰብ የደቡብ ኮሪያን ዲሞክራሲ ስለሚፈልጉ እንደሆነ ለደቡብ ኮሪያ ባለስልጣኖች ገልጸዋል። ቱርክ የእስራት ጊዜያቸው ሊያበቃ ከሁለት ዓመታት ያነሰ ጊዜ የቀራቸው ሰላሳ ስምንት ሺህ እስረኞች እንዲፈቱ እቅድ ይዛለች። ይህን የምታድርገው በከሸፈው የመፈንቅለ መንግስት ሙከራ ተሳትፈዋል ለተባሉት ሰዎች ቦታ እንዲለቁ ለማድረግ ነው። ሰዎቹ የተፈቱት በምህረት ሳይሆን በቅድመ ሁኔታ ነው ሲሉ የቱርኩ የፍትህ ሚኒስቴር በኪር ቦዝዳክ አስታውቀዋል። እስረኞቹን የመፍታት አዋጁ በግድያ፣ በአሸባሪነት፣ በቤት ውስጥ በደል ወይም በወሲብ ጥቃት የታሰሩትን አይመለከትም ተብሏል። በመጨረሻም በዛሬው ማታ የኦሊምፒክ ውድድር አብዛኛውን ቦታ የሚይዘው የሴቶች የሩጫ ውድድር ይሆናል። አሜሪካዊቷ ብሪታኒ ሬስ ከቲያና ባርቶሌና ና ከሰርቢያዊቷ ኢቫና ስፓኖቪች ጋር ትወዳድራለች። ባለፈው ቅዳሜ በሴቶች 100 ሜትር ውድድር ያሸነፈችው ጃማይካዊቷ ኤሌን ቶምሰን በ200 ሜትር ሩጫ ውድድር ሌላ የወርቅ ሜዳሊያ የምታገኝ ይመስላል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ቮይስ ኦፍ አሜሪካ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበድና አዳነች ፍስሐየንን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ ለሃያ አምስት ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። በምትኩ የህዝብን አምኔታ ያገኘ ከሁሉም ፖለቲካዊ ሀይሎችና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ሀገሪቷን በብቃት የመምራት አቅም አለው ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ በዚህ መንግስት ውስጥ አቅም ያላቸው ከኮራፕሽን የጸዱ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን ስለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። ቀዳሚው ተናጋሪ የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ተከትለው የተናገሩት ደግሞ በትግርኛ ቋንቋ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው። ሙሉ ዝርዝሩን በሁለተኛው ግማሽ ወይም አጋማሽ ስርጭታችን ጠብቁ አድማጮች። ቀደም ብለን ያስተዋወቅነው የዕለቱ አቢይ ርዕስ ሰሞኑን የስራ ማቆም አድማ ተደርጎ በነበረባቸው በጎንደርና ደብረ ማርቆስ ከተሞች ሰዎች ዛሬ ወደ ስራ እየገቡ መሆናቸው የተነገረበትን ጨምሮ ቆየት ብሎ ይቀርባል። ከዚያ በፊት በቀጥታ ወደ አዲስ አበባ የሚወስደንን ሌላ ዘገባ እናስቀድም። የዓለም ጤና ድርጅት አብዛኛውን የአፍሪቃን ክፍል ያጠቃለለ የጤና ስትራቴጂያዊ እቅድ የሚያጸድቅ ከፍተኛ አካል 66ኛውን ጉባኤ በአዲስ አበባ ሊያካሄድ እንደሆነ ታውቋል። ጉባኤው ድንበር ዘለል በሆኑ ወረርሽኞች በመሳሰሉ የሕዝብ ጤና ችግሮች ዘዴ እንደሚያፈላልግም ታውቋል። መለስካቸው አምሃ ዝርዝሩን ይዟል። ከነሐሴ 13 ቀን ጀምሮ ለአምስት ቀናት አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የዓለም የጤና ድርጅት 66ኛውን የአፍሪካ አካባቢያዊ ጉባኤውን ያካሄዳል። የጉባኤ ዋና ዓላማ በአፍሪካ የሚገኙ የማህበረሰብ ጤና ጉዳዮችን ወይንም ተግዳሮቶችን መርምሮ ውሳኔዎችን መስጠት እንደሆነ ዛሬ በአስተናገጇ በኢትዮጵያ የጤና ጥበቃ ሚኒስቴር ዋና መስሪያ ቤት አማካይነት የተሰራጨው ማስረጃ ያመለክታል። የስብሰባውን ምንነትና የተሰብሳቢውን አካል ማንነት የሚያብራሩት በኢትዮጵያ የጤና ጥበቃ ሚኒስቴር የፕላንና ፖሊሲ ዳይሬክቶሬት ዳይሬክተር አቶ ኖህ ኤልያስ ናቸው። ይህ ስብሰባ የዓለም የጤና ድርጅት አንዱ ትልቁ ገቨርኒንግ ቦዲ የሚባለው ነው እንግዲህ የአፍሪካ ሪጅንን የሚመለከት ውሳኔዎች የሚተላለፉበትና በደብልዩ ኤች ኦ ስራውን እንዲሰራ የሚያስችሉ የተለያዩ ስትራቴጂዎች እንደዚሁም ደግሞ የተለያዩ ሰነዶች የሚጸድቁበት ዋነኛው ገቨርኒንግ ወይም የገቨርናንስ አካል የሆነ ስብሰባ ነው ማለት ነው። በዚህ ለአምስት ቀናት በሚዘልቀው ጉባኤ ላይ አያሌ አጀንዳዎች ይነሳሉ ተብሎ ይጠበቃል። በአጠቃላይ ግን ለሁለት እንደሚከፈሉ ማለትም ቴክኒካዊና ስትራቴጂካዊ በማለት የጠቀሱት አቶ ኖህ ኤልያስ ስትራቴጂካዊ ወይም ስልታዊ ያሏቸውን ጉዳዮችን ዘርዝረዋል። በስትራቴጂ ደረጃ የኦራል ሄልስ ስትራቴጂ ወይም የአፍ ጤና በሚመለከት አንድ ስትራቴጂ ለሪጅኑ ለአፍሪካ ሪጅን ፕሮፖዝ ይደረጋል። ከዛም በተጨማሪ ሄልስ ሴኩሪቲ እና ኢመርጀንሲስ፣ እንደምታውቁት በአሁኑ ጊዜ በዓለም ላይ የተለያዩ በሽታዎች እየተነሱ ነው። እነዚህ ድንበር ዘለል የሆኑ ኢፒዴሚኮች ብዙ ህዝብም አፌክት እያደረጉ ነው። ባለፈው አመት ላይ በዋነኝነት የአፍሪካ ሪጅን ችግር የነበረው ኢቦላ ያው ሁላችንም የምናስታውሰው ነው። ምዕራብ አፍሪካ ሀገራት ተነስቶ በርካታ ሰዎችን ህይወት ቀጥፏል። በተለይ በአፍሪካ አጉር የጤና ጥበቃ አገልግሎቱ ስርዓት እጅግ ደካማ እንደሆነ ይታወቃል ያሉት የሚኒስቴሩ የፕሮግራምና ፖሊሲ ዳይሬክቶሬት ዳይሬክተር ዓለም አቀፋዊ አካል ይህንን ችግር እንዴት ባለ የለውጥ እንቅስቃሴ እንደሚፈታው እንደሚነጋገርበትም ጠቁመዋል። ከዚህም በተጨማሪ የተለያዩ አሁንም ለማህበረሰቡ ለህብረተሰቡ ስጋት የሆኑ የህብረተሰብ ጤና አደጋዎች አሉ። እነሱን በሚመለከት የዓለም ጤና ድርጅት ራሱን ለነዚህ አደጋዎች እንዴት ነው የምመልሰው የሚል ሪፎርም ፕሮሰስ ውስጥ ነው ያለው። ሁሉን አቀፍ የሆነ የተቀናጀ ስትራቴጂ ለአፍሪካ ሪጅን ደግሞ በዚህ ስብሰባ ላይ ቀርቦ ዲስከስ ይደረጋል። ከዛም በኋላ ያው ወደ ውሳኔ ይገባል ብለን ነው የምናስበው። በስልሳ ስድስተኛው የአለም የጤና ድርጅት የአፍሪካ አካባቢያዊ ኮሚቴ ስብሰባ ላይ የአርባ ሰባት ሀገሮች የጤና ጥበቃ ሚኒስትሮች እንደሚገኙ ይጠበቃል። ከ450 የማያንሱ የልኡካን ቡድን አባላትም ይሳተፋሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አድማጮች ቀደም ብለን ወደ አስተዋወቅ ነው የዕለቱ ቫይረስ ነው የምንሻገረው። ሰሞኑን የሥራ ማቆም አድማ ተደርጎ በነበረባቸው በጎንደርና በደብረ ማርቆስ ከተሞች ሰው ዛሬ ወደ ሥራ እየገባ መሆኑ ተነግሯል። ሰለሞን አባተ ወደ ሁለቱ ከተሞችና በምስራቅ አማራ ወደ ዋድላ ደውሎ ያነጋገራቸው ነዋሪዎች አሉ ተከታዩን ይዘዋል። በጎንደር ያለው ሁኔታ ሙሉ በሙሉ ወደ ስራ የመመለስ ባይሆንም መስሪያ ቤቶች ስራ መጀመራቸውን የዚያው የአካባቢው ነዋሪ ነግረውኛል። የሚሉትን እንስ። ማስቲ ከሰሞኑ የተለየ ጉዳይ አይኖረውም። ነገር ግን ወጣቱን መነን በተለ- በትምህርት ቤት ምክር ቤት ጽህፈት ቤቶች ውስጥ እንደዚህም በማጎር ጉዳይ ላይ ነው እንጂ ሌላ የተለየ አይኖረም። ያው ማሰር ነው ትልቁ ነገር ግን እስር ቤት መክተት ነው። ዋናው አስቸጋሪ ሆን ዛሬም እስራት እየተካሄደ ነው። ምን ጊዜም ቢሆን እየቀጠለን ያለው አሁን፣ ዛሬ ካዘዞ ተነስተህ ማራኪ እንትን ሰላሳ አምስት ብር ነው። በጋሪ ብቻ እንኳን ችግሮች አሉ። ደግሞ የመንግስት ታጣቂዎች ራሳቸው አሁን ሆን ብለው እውቀት እየፈጠሩ ናቸው ያሉት በህብረተሰቡ ላይ። እንዴት አይነት እውቀት ሁለቱ ነው ወይ ሶስት ነው ሲሰበሰብ ምን አባት ስራ አለ ሚታረጋለ ልምድኖ እየተሰበሰብከው ምናም ራሱን ውይይት ለመወያየት እንኳ አቅም የለው ሰብሰብ ብሎ መቆም ክልክል ነው። ክልክል ነው በቃ ክልክል ነው። ክልክል ነው፣ በቃ ለሶስት መሄድ ክልክል ነው፣ ለሁለት መሄድ ክልክል። ምንድን ነው የሚያደርጉት እንደዛ ሰብሰብ ብሎ የሚሄድ ሰው ወይም የቆመ ሰው ሲያገኙ፣ መደብደብ፣ መምታት ወይም ማሰፍ። እስካሁን ድረስ የተደበደቡ እርሶ የሚያውቋቸው የታሰሩ ሰዎች አሉ በዚህ ምክንያት? አሁን ይህን ብለምንቆጥረው ነገር የለውም እኮ ጠቅላላ አሁን እናንተ ራሳችሁ መጣት የምትመለከቱ እኮ ትምህርት ቤት ራሱ እስር ቤቱ ነዋል ትምህርት ቤቶች እስር ቤቶች ናቸው አሁን እስር ቤቶች ሞልተው ስድስቱ ጣቢያዎች ሞልተው ትምህርት ቤቶች እና የመንግስት ምክር ቤት ጽሕፈት ቤቱ ራሱ እስር ቤት ነው እና ትናንትናና ዛሬ የታሰሩ ሰዎች አሉ ነው የሚሉኝ አሉ እንጂ እንግዲህ በየቀኑ እኮ ነው የምታስ ዛሬ የታሰራለ ያውቋቸዋል እነዛን ስንት ሰው ታስሯል ዛሬ አሁን ምኑን ታውቀዋለ ይህን ብለህ እኮ አታውቀውም ቀበሌው ሰፊ ስለሆነ ሀያ ሶስት ቀበሌ ነው ያለው ሀያ ሶስት ቀበሌን ሳገዝ ዞራለ ታሰረብን ታሰረ ታሰረ ነው የሚለው አድማ ነበር ከእሁድ ጀምሮ እና እንዴት ነው የአድማ ሁኔታ ዛሬ ዛሬ ትንሽ መስሪያ ቤቶች ክፍቱ ነዋል እንቅስቃሴ አገልግሎት ሰጪዎችስ እየሰሩ ነው ያሉት አይደለ የለም የለም እንቅስቃሴ የለም የመኪናዎች ተተንቀሳቀሱ ታርጋ ይነቀላል ማን ነው የሚነቅለው ታርጋ ያው ህብረተሰቡ እንዳይንቀሳቀሱ ሰው ነው የሚነቅለው አዎ እንጂ የመንግስት ኃይሎች አይደሉም ፖሊሶች ወይም ታጣቂዎች አይደሉም አይደለም ስለዚህ ዛሬም አገልግሎት አይሰጡም ማለት ነው? አልሰጡም፣ አልሰጡም። እስኪ ነው አልሰጡም። ሱቆች ወይም ደግሞ ምግብ ቤቶች ሆቴሎች፣ እንደዚህ አይነት ዝግ ነው ዛሬም? ዛሬም ዝግ ነው። ለአራተኛ ቀን ማለት ነው ሮብንም ጨምሮ ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነበይ ይጀምራል የሚል ግምት አለ። እንዴት ነው የሰው ስሜትና መንፈስ እርሶ ሲረዱት? እንደኔ በቃ እንደ እኔ ነው። የእኔ ስሜት አሁን እኔ በቃ ስርአቱ አርጅቷል። አሁን ዛፍ ከደረቀ በኋላ ምንድ ነው መሰንገል አለ በቃ የዛ አይነት ስሜት ያለው ስርአት ስለሆነ እና ያስፈላጊም አይደለም። የመንግስት ባለስልጣናት ህዝቡን ለማወያየት ለማነጋገር ጥረት እያደረጉ ነው የለውም። አቅምም ችሎታም የለው መጀመሪያ የት አለና። ግን ሲናገሩ እነሱ ከሰው ጋር ስብሰባ እንደሚያደርጉ ሰውን እንደሚያማክሩ እያማከሩ እንደሆነ ሰሞኑን ችግሩ ምን እንደሆነ ለማዳመጥ ጥረት እያደረጉ መሆኑን እየተናገሩ ናቸው ያሉት አው ይሄ እኔ ቅርት አድርግልኝ እንጂ ቦቶም መጀመሪያ ስገቡ ጀምሮ የወያኔ ውሸት ይሄ ነው። በቃ እንዲህ አድርግ ያለው እንዲሰርጭ ያለው እንዲፈጥር ያለው ይህ እዚህ አይነት የፈጠራ ስራዎችን የመስራት ችሎታው አንድ ቁጥር ነው። በቃ የታወቀ ነው እኮ እኛ እኮ እናውቀዋለን። ወያኔ አሁን ነው የነቃንበት እኮ ተነቅቷል። ገበሬው እራሱ አሁን ነው የነቃበት እንጂ ቀደም ሲልኳቸው እርብሮታል የማጨርበር ስራ ሆነን። ለምንድን ነው እንደዚህ የሚያደርገው? አያጭበርብር እንጂ በቃ ውሸት ነው ውሸት፣ ውሸት። ማንን ነው ያገናኝህ? የትኛውን ህብረተሰብ ነው የሰበሰበ? ተሰብስቦ ምን ቁም ነገር አገኘህ? ምንስ ቃል ተቀበለ? የሉም። እሺ፣ አመሰግናለሁኝ ለሰጡኝ ማብራሪያ ጊዜ ሊስጥልኝ። ምናልባት ወደፊት ግን አትለዩ። አንለይም ይሆንና እየተከታተልን እኮ እየዘገብን ነው ያለ ነው። ምናልባት ጎንደር ደግሞ አንዳንድ የበቀበትኑ ብዙ ሚስጥሮች ከዚህ በላይ ታገኛላችሁ። እሺ፣ ስሙን መናገር ይፈልጋሉ? ዳምበል ንጉሴ ይባላለሁ። አልጠራም ስሙን እንደው ለእኔ ለራሴ ያህል ነው እንጂ ብጠራውም ምፈራ ሰው አይደለሁም፣ ጥሩ ሰው ነኝ። ወደ ወደ ደብረ ማርቆስም ደውዬ ነበር። ክቡራትና ክቡራን አድማጮች የደብረ ማርቆሱ ነዋሪ ድምፅ ተለውጧል። ምናልባት ተመሳሳይ ድምፅ ቢሰማ ወይም ተመሳሳይ ድምፅ ቢገኝ በአጋጣሚ የተፈጠረ መሆኑን አስታውቃለሁ። ደብረ ማርቆስ የደብረ ማርቆስ ማህበረሰብ ያው ሰላምታ ያለፈው አርብ ዕለት የጀመረ አርብ ዕለት ከሰዓት የጀመረ ሰላማዊ ሰልፍ ነበረ። በቅዳሜ ሰላማዊ ሰልፍ ማለት ነው። አርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ያው እንደምታውቁት በፌስቡክም በአንዳንድ ድረገጾችም እንዳያችሁት ታላቅ የሆነ ሰላማዊ ሰልፍ ነበረ። የሰው ህይወት የጠፋበት ነው። እስካሁን ቀጠለ። ከእኛውም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐርማርኬቶች፣ ሁሉም ተዘግተው ትናንትናም ቀጥሎ መንግስት ባለስልጣን ጋር ከደብረ ማርቆስ ከንቲባ ጋር ባደረጉት ስምምነት መሰረት ዛሬ የተወሰነ ዛሬ ረቡዕ የተወሰነ ሱቆች ተከፍቷል። ህይወት ጠፍቷል ሲሉኝ በስንት ሰው ላይ ነው ጉዳት የደረሰው? በወሬ ደረጃ ወደ አራት ነው፣ ባለው፣ ግን የተረጋገጠው ሁለት ነው። እርስዎ ያውቃሉ ይሄንን በትክክል? አዎ አውቃለሁ፣ አውቃለሁ። ሆስፒታል ነው ሰዎቹ የሞቱት ወይስ እዛው ሰልፍ ላይ ያሉ ነው? ሰልፍ ላይ የሞታለ፣ ሆስፒታል የሞታለ ከዚያ ባለፈ እስረኛው ከጣሪያ ምናምን ነገር ተርፎ ክፍር ጣሪያ ተርፎ ሀይማኖት ትምህርት ቤት ታስረው በጣም እየተደበደቡ እየተሰቃዩ ነበር። ትናንትና የንግዱ ማህበረሰብ ተሰብስቦ እነሱን ካልፈታችሁና አይደለም እነሱን ይቅርና አገራዊ ጉዳይ ምትንማስሉ ከሆነ እስከ ወር ቢሆን በግትን ይው ያጠራቀምነውን እንበላለን አንከፍትም በማለት ትናንትና በተደረሰው ስምምነት ከሰዓት ተጠላልተው ነበር የወጡት። እንደገና ተመልሰው ባደረጉት ስምምነት ባጃጆች ሁሉ ለዛሬ እንዲሰሩ ተደርጓል። ትናንት ከሰዓት በኋላ ባጃጆች ይምሱመው ነበር። ሌሎችስ የንግድ ተቋማት፣ አገልግሎት ሰጪዎች፣ ሱቆች፣ ሆቴሎች፣ ምግብ ቤቶች የመሳሰሉት ክፍት ናቸው፣ ይሰራሉ። ዛሬ ዛሬ ይሰራሉ፣ ግን ዓርብ ዕለት ጀምሮ ከሰዓት ነው የተዘጋው። ትናንት ደሞ አንዳንድ ሆቴሎች በጣም እየተወገዙ እና በፌስቡክም ተልከዋል እና እነሱ ለምንድን ነው ምናምን ተብሎ ማህበረሰቡም በግልም በጉርብ ዶ ጠየቃቸው ያው እነሱም ዘግተው ዛሬ ነው በተደረሰው ስምምነት ዓርብ ዕለት ወደ ማታ የተዘጋ ዛሬ ነው የተከፈተ። የመንግስቱ ቃል አቀባዮች፣ ባለስልጣናት ሲናገሩ እንደዚህ አይነቱ የስራ ማቆም አድማ የነበረው በማስፈራሪያ ምክንያት ነው፣ ዛቻ ይደርስባቸዋል እና በዚህ በዚህ ምክንያት ነው የዘጉት እንጂ የመዝጋት ፍላጎት አልነበራቸውም። ስለዚህ መንግስት ሰብስቦ ዋስትና እንደሚሰጣቸው፣ ጥበቃ እንደሚያደርግላቸው ያረጋግጣል እያሉ ይሰጡ ነበር መግለጫ። በፍጹም በፍጹም ይሄ የተሳሳተ ነው። ምን ወያኔ የሚታወቅ ነው በማንም የሚታወቅ ነው። እሱ አምስት ስም የተዋሳት የሌለው መንግስት ነው። ከመግደልና ከማሰሩ ውጭ ሌላ ምን አለው? ከመዋሸት ውጭ ሌላ ምን አለው? ውሸት እኮ ነው ህዝቡን ያስነሳው። ሰለሞን ይህ ሌላ ምንም የለው ምንም። እንዴት ህዝብ ብላችሁ ልጆቻችን ታስራላችሁ? ለምንድን ነው አገራዊ ኢሹ ስለተጠየቀ ነው ወይ ልጅ የምታስሩ የምትገሉን የምትደበድቡን? ሚሊሻ ሚሊሻውን አስወጡት። መከላከያውን አስወጡት። ለምንድን ነው ምናምን የሚሆን የወጣ የኦሮሞ ደግኛ ነው። የወልቃይት የማንነት ጥያቄ የእኛ ነው። ወልቃይት ማለት ማርቆስ ነው፣ ሰሜን ሸዋ ነው፣ ወሎ ነው፣ ጎንደር ነው፣ ደቡብ ወሎ ነው፣ ምናምን እያሉ ነው ትናንትና ሲከራከሩ የነበረ። ከንቲባው የገቡላቸው ቃል ያው በቃ ማንኛውም ላይኛው ይሄ የሀገራዊ የማንነቱ ጉዳይ በላይኛው ይፈታል፣ ይሄኛውን በቃ ችግር የለም ብለው ይኸው እስረኞችን በሙሉ የፈቱ መስሎኛል ዛሬ አንዳንድ ነጋዴዎችም እንዳረጋገጥኩት ካልተፈታ ግን አስቸጋሪው ደረጃ ላይ እንደሚደርሱ በዚህ ካልተገባበት ነው የወጡት እንደዚህ አይነት ጥያቄዎችን የሚያነሱ እንደዚህ አይነት እንቅስቃሴዎችን የሚያነሱ የክልሉን ከተሞች ወደኋላ ለመጎተት የክልሉን ሰላም ለማደፍረስ የሚንቀሳቀሱ ኃይሎች ናቸው የሚል አቋም ነው ያላቸው የመንግስቱ ባለስልጣናት እና ይሄንን ነው የሚጎትተውማ ይኸው ኢህአዲግ ነው እንደምታውቀው ሀምሌ አምስት ቀን ነው አረንድ የወልቃይት የማንነት ጥያቄ አቅራቢና ወይም ተሟጋች ኮሚቴዎችን መቶ በድብቅ መኪናና ህድሉ በሚያውቀው የጸጥታ አካላት አፍኖ ለመውሰድ ሲባል ያ ሁሉ ግብግብ ተፈጠረ። ያ ሁሉ እስከ ዛሬ ድረስ የመጣው ይሄ ግጭት የእነሱ ችግር ነው ማለት ነው። ስለዚህ ይሄንን መንግስት ነው ወደ ኋላ ሊጎትተው የቻለ እንጂ የኢትዮጵያ ሕዝብ አይደለም። ግን እንዴት ነው ስ የሰው ስሜት ምን ይመስላል? የሰው ስሜት በቃ በቃ አሁን በቃን ነው። ምን የወልቃይት ብቻ ሳይሆን ይህም መንግስቱ በቃን ነው በቃን አጠቃላይ በቃ እንገዛም፣ በቃን፣ ይበቃናል ነው በቃ። በምስራቅ አማራ ስላለው ሁኔታ ደግሞ ወደ ዋድላ ደውዬ የወረዳውን የመያድ ተጠሪና የመያድን የማዕከላዊ ምክር ቤትም አባል አነጋግሬያቸው ነበረ። አቶ ልብ አይበዛብህ ይባላሉ። በፖሊሶች ተጠርቼ ሂጄ ፖሊስ ጣቢያ አዛዡ ጋር ሄድኩኝ ልጄም ተጠራ፣ እኔም ተጠራሁኝ። ለየብቻችን እንጠየቅ ነበረ። ሰላማዊ ሰልስ ልትወጡ ነው፣ ነውጥ ልትፈጥሩ ነው፣ የሰለባው መጀመሪያ እናንተ ናችሁ ሰለባ የምትሆኑት። ይሄ ህዝብ ቢወጣ ተጠያቂ ናችሁ፣ በሚወድመው ንብረት እናንተ ተጠያቂ ናችሁ ምናምን እየተባለ ሲያዋክቡን ዋሉ። ልጄም እንደዚሁ ልጄም ማስፈራራት ደረሰበት። እኛ ዞሮ ዞሮ መውጣት ካለብን ህጋዊ ተቃዋሚዎች ነን። ህጋዊ ሆነን ልንወጣ እንችላለን። ህዝቡ በራሱ የሚወጣ ከሆነ ደግሞ እኛ ህዝቡን ገድበን የምናስቀርበት ምን መንገድ የለን ማለት ነው። ሌላ ደህንነት ደወለ፣ ከሌላ ቦታ ስሙን የማላውቀው እንኳ አናገረው አለኝ። ያምን አንተን አዛዥ እዚህ ወረዳ ላይ ያለው እንጂ የወረዳውን ይሄንን ስራ የምታውቀው እንጂ መሰለስ ምን አውቀዋለሁ አላናገርም አልኩት። ከዛ በኋላን ካናገረዋለኝ አናገርኩት። ምንድነው አለ በቀጥታ የምትሆነው በአንተ ላይ ነው እርምጃ የምንወስድብህ ምን እንደምትሆን ራሱ ታውቀዋለህ አለ። ከሞት ያለፈ ምን ሆናለሁ? ሞት ነው። ከሞት ያለፈ ምንም ምንም የምሆነው ነገር የለም አልኩት። ከዛ በኋላ ልጅም ተጠየቀ። እንደዚሁ ነው የሚደረገው። ልጅ ወጣት ነው፣ ከወጣቶች ተለይቶ ይሰቃያል። ህዝቡ ቤት ለቤት እንዳይወጣ እየዞሩ ህዝቡን ያዋክባሉ። ሰላማዊ ሰልፍ እንዳትወጡ እርምጃ ይወሰድባችኋል። እንደዚህ እያደረጉ ሰው እንዳይወጣ እያደረጉ ህዝቡን ያሰቃያሉ። ወታደርና ፖሊስ ከየገጠሩ ያለውንም ከሌላ ቦታ አምጥተው ሙያና ቴክኒክ አፍሰው ቤት ለቤት ሁሉ ለሊቱም እያንዳንዳችን ቤታችን በመብራትም ሲረበሽ ነው የሚያመሸው። መብራት እየተበራ እንደ አይነት ስቃይ ነው የሚደርስብን። ሌሎችን ጓዶች የሰማያዊ ፓርቲ አባልም ነበረ አቶ አሰፋ መኮንን የሚባሉ እነሱም እየተስፈራሩ፣ እነ አቶ ይርጋሹ የሚባሉ እነ አቶ አሰፋ አለሙ የሚባሉ እንደዚህ ተራ እየሄዱ ማስፈራራት እየደረሰብን ያለ ነው። በየጊዜው ው መቀመጫ ጥተን ነው ያለ ነው። እንደዚህ እያደረጉ ያሰቃዩናል። አሁን ሕይወታችን በእነሱ እጅ ነው ያለችው ማለት ይቻላል። በቃ ግን እንደው በአጠቃላይ እየተፈጠረ ያለ ስራትም ይሁን ወይም ሰልፎች ወይም በምዕራብ አማራ እንዳለው የስራ ማቆም እንቅስቃሴ አለ? በእናንተ አካባቢ በዋድላም የሚሆን በወልዲያ ይሁን በሌሎቹ በላሊበላም በሌሎች አካባቢዎች፣ በወልዲያም ይሁን በላሊበላም ይሁን በመቄትም ይሁን በዋድላም ይሁን በዚህ ባለንበት ሁኔታ ህዝቡ ማለት ነው ህዝቡ ሰላማዊ ሰልፍ ለመውጣት ድንበሩን ለማስጠበቅ ዲሞክራሲያዊና ሰብአዊ መብቱን ለማስጠበቅ ዝግጁ ነው፣ ለመውጣት ወጣቱም ሆነ አዛውንቱ ዝግጁ ነው። ግን እርምጃ ይወሰድባችኋል ጥቃትን ፈጽሞባችኋለን ይህንን ብትወጡ እኛንም በእናንተ ላይ እርምጃ የምንወስደው እያሉ የማስፈራራትና በጣም የሰብአዊ መብት ረገጣና አፈና ስለሚያደርጉበት ነው እንጂ ህዝቡ ለመውጣት ዝግጁ ሆኖ ወልዳያም ይታወቃል እኮ። መትረየሱ አጥምደው እኮ በአራት ማዘን አጥምደው ባዳጎ ሉ አጥምደው እኮ ማንም ያው ጋድ እኮ ነው እዚህ እኮ ሙያና ቴክኒክ እኮ ካምፕ ወታደር አንጥቶ አስፍረው ህዝቡን በፍርሀት እንዲዋጥ በፍርሀት እንዲወጠር በ- የዕለት ከዕለት እንቅስቃሴው እንዲገታና በስርዓት ተውጦ በመጨናነቅ ሁኔታ ነው ያለው። ህዝቡ እንዳትወጡ እያሉ ስብሰባ ሰብስበው በየጊዜው እየሰበሰቡ አዳራሽ ውስጥ ልጆቻችን እንዳሰዱ እርምጃ ይወሰድባችኋል እንዳትወጡ እያሉ እያስፈራሩ ህዝቡን ሲያዋክቡት ነው የሚውሉት እና እናንተ አትፈሩም? እንዴት አለ አሁን እርሶ ለራዲዮ መግለጫ እየሰጡ ነው። እንሰራለን እንጂ ስለምንሰራም እኮ ነው ለእናንተ እንዲደርስ ያደረግ ነው። ቢያንስ እንኳን ብንሞት እንኳን ዓለም አውቆት ሚዲያ አውቆት መሞት አለብን ስላልን ነው እኮ ለእናንተ ያሳወቅ ነው በፓርቲያችን በኩል በአጠቃላይ በብሔራዊ በአማራ ብሔራዊ ክልላዊ መስተዳድር ውስጥ ስላለው ሁኔታ የክልሉን አቋም የክልሉን ማብራሪያ ለመጠየቅ ማምሻውን ብዙ ጥረት ሳደርግ ቆይቻለሁኝ ለጊዜው ከባለስልጣናቱ ማንንም ማግኘት አልቻልኩም ለነገሩ የአማራ ብሔራዊ ክልላዊ መስተዳድር መረጃ በመስጠት ሰሞኑንም በቅርብ ሲተባበር ነው የቆየው ምናልባት በስራም ወይም በሌላ ምክንያት ሊሆን ይችላል ዛሬ ላላገኛቸው የቻልኩት ብዬ አስባለሁኝ በጥረት እቀጥላለሁኝ ለማንኛውም ግን ሰሞኑን ስለነበረው ሁኔታ በተለይ ይፈጸማሉ ስለሚባሉት የእስራትና የማዋከብ ሁኔታዎች የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላ አሁን ሰጥተውን ከነበረው ሰፊ ማብራሪያ ቀንጭባ አድርጌ ላሰማችሁ። በፖለቲካ አቋማቸው በምንም መልኩ የጸጥታ መዋቅሩ ይሁን የመንግስት መዋቅር በልዩነት አይቶ እነሱን ህግ ጥላ ስር በእስራት በምናምን በሚገለጽ እንቅስቃሴ እና ተግባር ውስጥ ሊያስገባቸው አይችልም። ግን ደግሞ ዝርዝሩን መረጃ እነሱ ስለሚያውቁ እነሱ ባብራሩበት አግባብ ወደፊት የሚጣራ ይሆናል ማለት ነው። እዚህ ላይ የተባሉት ቦታዎች ጠቅሰ ያልካቸው ላይ እስካሁን ድረስ በቂ መረጃ የለኝም። ነገር ግን በደንብ ሊወሰድ የሚገባው ክልሉን ለማተራመስ እንቅስቃሴ እንደሚደረግ በቂ መረጃ ስላለን መንግስትንና ህገ መንግስታዊ ስርአቱን በኃይል ለማፈራረስ ለማተራመስ፣ ክልላችንን ለማተራመስ እና ህዝቦችን ለማናቆር የሚደረግ ጥረት ስላለ ይሄ ከመሆኑ በፊት ሳይቃጠል በቅጠል ነውና መንግስት የኃላፊነት ሚናውን እየተወጣ መሆኑን ነው ማረጋገጥ የምፈልገው ማለት ወዳለሁ። የዛሬውን ሁኔታ በተመለከተ ከመንግስት የሚሰጥ ማንኛውም መግለጫዊ ምላሽ ካለ ይዤላችሁ መለሳለሁኝ። ሌሎችም ተከታታይ የክልሉን ሁኔታዎች የሚመለከቱ ዘገባዎችን እናቀርባለን በመጭም ቀናት። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን አሁን ደግሞ ወደ ደቡብ ሱዳን ጉዳይ እናመራለን። የደቡብ ሱዳን ተቀዳሚ ምክትል ፕሬዚዳንት ሀገሪቱ ሰላማዊና ጸጥ ያለች ነች እያሉ ነው። ከኬንያ ፕሬዝደንት ኡሁሩ ኬንያታ ጋር ለመነጋገር ወደ ናይሮቢ የተጓዙት አዲስ የደቡብ ሱዳን ተቀዳሚ ምክትል ፕሬዝደንት ታባንግ ደንጋይ በሰጡት መግለጫ መንግስታቸው በሀገሪቱ ሰላም እንዲሰፍን በቁርጠኝነት እንደጸና ነው ብለዋል። እርሳቸው የተኳቸው የፊተኛው ምክትል ፕሬዚዳንት ማቻር ያለባቸው እውከትን ማውገዝና የፖለቲካ ፓርቲ አቋቁመው እንደ አውሮፓውያን አቆጣጠር በ2018 ዓ ም የሚካሄደውን ምርጫ መጠበቅ ነው ብለዋል። ከናይሮቢ የአሜሪካ ድምፅ ሬዲዮ ዘጋቢ ጀል ክሪያክ ያጠናቀረችውን ዘገባ ዝርዝሩን ይዟል። ቆንጅታ ታቀርበዋለች። አዲሱ የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ ከጋዜጠኞች ጋር ባደረጉት ቆይታ ስለ ሀገራችን እውነቱን ተናገሩ። ስለ ውጊያ የምታሰራጩት የተሳሳተ መረጃ ነው በማለት ጋዜጠኞችን በተደጋጋሚ ሲያሳስቡ ተደምጠዋል። ይሄ እውነት አደለም እንዴ፣ እውነት አደለም። ሀገሪቱ ሰላም ነች። የአፐር ናይል አካባቢን በጠቅላላው ጸጥ ያለ ነው። ምንም ችግር የለም። ከዚያ ነው የመጣሁት። በዋውም ቢሆን የነበረው ሁኔታ ተረጋግቷል። አሁን ሰላም ነው። ጁባ ዙሪያም ውጊያ ፈጽሞ የለም። ትንሽ ግጭት ቢኖር እንኳ በስተ ምዕራብ ከኮንጎ ዲሞክራሲያዊ ሪፐብሊክ ጋር በሚያዋስነው አካባቢ ነው፣ በተለይም በምዕራብ ኢኳቶሪያ ክፍለ ግዛት አካባቢዎች። ጁባ ውስጥ ባለፈው ሐምሌ ወር ከተቀሰቀሰው ውጊያ ወዲህ ደከም ያለም ቢሆን ተኩስ አቁሙ ጸንቷል። በኢኩቶሪያና በቀድሞ የምዕራብ ባህር ኤልጋዛል ክፍለ ግዛት ግን በፕሬዝደንት ኪርና በማቻር ተዋጊ ኃይሎች መካከል አልፎ አልፎ ግጭት አለ። አዲሱ ምክትል ፕሬዝደንት ደንግ መንግስታቸው የፕሬዝደንት ሳልቫ ኪርንና የቀድሞ ምክትላቸውን የማቻርን ሃይሎች እንደ ኤሮፓውያን አቆጣጠር እስከ ግንቦት 2017 ባለው ጊዜ ሙሉ በሙሉ አንድ ጦር ሰራዊት ሆኖ እንዲዋሀድ ማድረግን ቅድሚያ የሰጠው ተግባር እንደሆነ አስታውቀዋል። በየፊናው ጦር መኖሩ ነው ያለፈውን ወር ቀውስ ያመጣው። ጁባ ላይ ግድያ የተፈጸመው የቀድሞው ተቀዳሚ ምክትል ፕሬዚደንት ከጁባ የወጡት በዛ ምክንያት ነው። ማቻር በመሄዳቸውም ዴንግ ምክትል ፕሬዚደንት እንዲሆኑ ተሾሙ። አንዳንድ ተቃዋሚ አባላት ሕገወጥ ድርጊት ነው ቢሉትም ዴንግ ግን የተሾምኩት በሰላም ስምምነቱ መሰረት ነው ብለዋል። ማቻርም ቢሆኑ አሉ ዴንግ ቀጥለው ካሉበት በሀገር ውስጥ ወደ ፈለጉበት ቦታ ወይም ወደ ሌላ የአፍሪቃ ሀገር በሰላማዊ መንገድ ለመሄድ እንዲመቻችላቸው መጠየቅ አለባቸው። እዚያ ሆነው ፓርቲያቸውን እያደራጁ ቀጣዩን ምርጫ ይጠብቁ ብለዋል ደንግ። ማቻር ከተፍ ብለው የለም የነበርኩበትን ስልጣኔን ነው የምፈልገው ቢሉስ ምን ያደርጋሉ? ተብሎ የተጠየቁት ታባን ደንግ ግልጽ ያለ መልስ አልነበራቸውም። እንግዲህ እኔን የሾሙኝ የሱዳን ሕዝብ አርነት ንቅናቄ ጓዶቼ ናቸው። እኔም በደስታ ተቀበልኩ። ደግሞም የእኔ ከስልጣን መልቀቅ ለሀገሪቱ ሰላም የሚያመጣ ከሆነ ጊዜው ሲመጣ ለመልቀቅ ዝግጁ ነኝ። አሁን ግን ገና ለገና ማንም ይመጣል ብዬ ለመጠበቅ የሰላም ሂደቱን ተግባራዊነት አላጓትትም። በቅርብ ጊዜ አሜሪካውያን የረዴት ሰራተኞችን ኢላማ ያደረገ ጥቃት መፈጸሙንም ሆነ ባለፈው ሐምሌ ወር ጁባ በሚገኝ የሆቴል ግቢ ውስጥ አንድ የሀገር ውስጥ ጋዜጠኛ ስለመገደሉ የሰማሁት ነገር የለም ብለዋል ተቀዳሚ ምክትል ፕሬዝደንቱ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየነን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ወቅታዊ ዙሪያ ላይ ወቅታዊ ጉዳዮች ላይ ያተኮረ ውይይት የኢትዮጵያ ፌዴራላዊ አስተዳደር ቋንቋን ያማከለ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን ባለፈው ሰኞ በጀመርነው ውይይት መናገራቸው ይታወሳል። ለዚህ አባባላቸውም በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞች ተቃውሞዎች ይጠቅሳሉ። ተወያዮቹ በኢትዮጵያ ፌዴራላዊ አስተዳደር ዙሪያ ያተኮረ ውይይት ነው። ተወያዮቹ በኖርፎልክ ቪርጂኒያ በሚገኘው በኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሚዲዬሽንና ፖሊሲ የህዝብ አቀፍ ሽምግልናና ፖሊሲ ጥናቶች መምህሩ ዶክተር ብርሃኑ መንግስቱ በዊልያምና ሜሪ ዩኒቨርሲቲ የህግ ትምህርት ክፍል መምህሩ ዶክተር አለማንተ ገብረ ስላሴ ና በኒውዮርክ ከተማ በሚገኘው ሲቲ ኦፍ ኒውዮርክ ዩኒቨርሲቲ የአፍሪቃ ጥናት መምህሩ ዶክተር ገላውዲዮስ አራያ ናቸው። ምሁራኑን ያወያየችው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳሀየናት የምሽቱም ዶክተር ብርሃኑ መንግስቱ በኢትዮጵያው ፌዴራላዊ አወቃቀር ዙሪያ ያላቸውን አስተያየት በሚሰጡበት ይጀምራል። ስለ አወቃቀሩ ጉዳይ አንድ ትልቅ ኮንስቲትዩሽን ከባድ ነገር እንደዚህ ያለ ሀገርን የሚመራ ነገር በሚወጣ ጊዜ፣ በተግባርነት በሚውልበት ጊዜ በፍጸማ ላይ ምን ችግሮች ሊያመጣ ይችላል የሚል ውይይት ቢኖር ኑሮ ከዚህ ችግር ልንደርስ አንችልም ነበር። አወቃቀሩ ለምን በቋንቋ ሆነ? ለምንድን ነው እንደ ድሮው ተራራውን ታሪኩን ገደሉን ይዞ የተከፈለውን በዚህ አይሻልም ነበር ወይ የሚለውን ነገር አሁን ለማድረግ መቼም አስቸጋሪ መሆኑ ነው። ያለፈ ክረምት መሆኑ ነው። ነገሩ አልፎ አል ኦልሬዲ በዚህ አከፋፈል የተነሳ ከደቡብ የዛሬ በቱ ታውዘንድ ኢለቨን በፈረንጅ አቆጣጠር ማለት ነው ስንት ሺህ አማራዎች በዚህ ልትኖሩ አትችሉም ተብለው እንደ ተባረሩ ቢታወስ ጥሩ ይመስለኛል በምዕራብ በኩል ደግሞ በቤንሻንጎል በሚባለው አሁን እንደምታስታውቱ ሁላችሁም ውጡ ከዚህ ተብለው ይወጡ ወገኖቻችን አሉ ይሄ ነገር በቋንቋ ሁለቱ ወንድሞቼ እንደተናገሩት መከፋፈሉ ብቻ ሳይሆን በስራ ላይ በሚሞክርበት ጊዜ ብዙ ጉድለቶች እየተከሰቱ ሂደዋል የሆነ ሁኖ እንዴት ወደፊት እንሄድ የሚለውን ጥያቄ በምናነሳበት ጊዜ አወቃቀሩን እንጠይቅ ብቻ ሳይሆን አፈጻጸም ችግር ፈጥሯል እና ምን እናርግ በሚለው ውይይት ቢጀመር ጥሩ ይመስለኛል። አሁን በአካባቢው ስለተፈጸሩ ችግሮች ብንመለከት፣ በኦሮሚያ ብንጀምር የእንቅስቃሴው መሰረት የሆነው ይሄ ማስተር ፕላን የተባለው የአዲስ አበባን የማስፋት እቅድ ጋር የተያያዘ ነው ነው የሚባለው ግን እሱ ራሱ እንግዲህ ጥያቄ የሚያስነሳ መሰለኝ። ኦሮሚያ ከአዲስ አበባ ጋር የሚያገናኙት ነገሮች ሊኖሩ ይችላሉ። አዲስ አበባ እየሰፋች ናት፣ ተወደደም ተጠላም። እስቲ በዚህ ላይ ያላችሁ አመለካከት፣ አሁንም ወደ ዶክተር አለማንተ ልመለስ። በተራ በተራ እንድንሄድ። የሚገርምሽ ይሄ የጎሳ ፌዴሬሽን በተሰራባቸው ሀገሮች በሙሉ እንኳንስ የአዲስ አበባ መስፋፋት የአዲስ አበባ ማስተር ፕላን የሚለው ትልቁ ጥያቄ ይቅርና በትንሽ ነገር፣ በትንሽ ጥያቄ የጎሳ መሪዎች የሚወክሉትን ወይም እንወክላለን የሚሉትን ጎሳ ስሜት በቀላሉ ማነሳሳት ይችላሉ። ይሄ የማስተር ፕላን የተባለው አሁን አንዱ ምልክት ነው። ነገ በአንድ ኢኮኖሚክ ፖሊሲ ምክንያት ወይንም አንድ የአስተዳደር ጉድለት የመሳሰሉ ነገሮች እንወክላለን የሚሉትን ህዝብ መቀስቀሻ መሳሪያ አግኝተዋል። አሁን በኢትዮጵያ ውስጥ ትልቁ ጠንቅ ይሄ ነው። ቀውጢ ቀን በመጣ ጊዜ ብሔራዊ አንድነት ይዞ መቆም አይችልም። ያገር በየጎሳው እንደሚከፋፈል እኔ በእርግጠኝነት መናገር እችላለሁ። አንድ ነገር እዚህ ላይ ያነሱት እንግዲህ የኦሮሞ እንቅስቃሴ በሚነሳበት ጊዜ ያኔ ከማስተር ፕላን ጋር የተያያዘ እኛ በእድገት ላይ ምንም ችግር የለብንም። እድገትን የሚመለከት ከሆነ ህዝባችንም ይጠቀማል። ግን ይሄ ማስተር ፕላን የተባለው እዛ ያለውን የኦሮሞ ህዝብ ከዛ የሚፈናቀለውን በሚጠቅመው መንገድ ይሆናል ወይ አይሆንም ወይ ነው እሱ የሚል ያነሳሉ። ሁለተኛ ደግሞ ወደዛ መስፋፋት ባህላችንና ቋንቋችንን ይበክላል የሚለውንም ያነሳሉና አሁን ወደ ዶክተር ገላውዴዎስ አርአያ ልሂድና ይሄንንም ሀሳባችሁ ውስጥ ይዛችሁ እንድትወያዩ ነው። እንግዲህ ለኦሮሚያ እንቅስቃሴ አዲስ አበባ ዙሪያ ዋናው ምክንያት የሆነው እነሱ እንደሚሉት ይሄ ማስተር ፕላን የሚባለው የአዲስ አበባ ወደ ክልላችን አልፎ ይመጣና እዛ ያሉትን ገበሬዎች እነሱን ተፈናቅለው እንዲሄዱ ያደርጋቸዋል የሚል ስጋት ስለደረባቸው ነው ብሎ የተንቀሳቀሱት መጀመሪያ። በኋላ ግን መልኩን ቀየረ። አሁን ምንድን ነው ቅድም ዶክተር ብርሃኑ የጠቀሰው የአሰራር ጉድለትም ስላለ ነው እንጂ እና ራስ አምስት ወር ያህል የአሁድ እንቅስቃሴ ሲካሄድ ወይ በመንግስት በኩል ወይ በፓርቲ በኩል ምንድነው የምትፈልጉት? አይነት እንነጋገርበት ዳያሎግ አይነት መፍጠር አልቻለም። አቆመው እኮ መንግስት ያ ማስተር ፕላኑን አቆመው ካልተቀበላችሁት ብሎ አቆመው። አቆመ የተባለው ግን በመንግስት ደረጃ ሳይሆን ኦህዴድ ነው ያ መሆን እኮ ቀጠለ እኮ ነው ምለው ያለሁት እኔ። ለመጀመሪያውንም በሰላማዊ መንገድ እንዲፈታ ማድረግ ነበረባቸው። ይህ አልተደረገም። እሺ ዶክተር ብርሃኑ ነገሮቹ ስታያቸው የተለያዩ ይመስላሉ፣ ግን መሰረቱ ብሎ ነበር ፕሮፌሰር አለማንተ የጀመረው ወንድሜም ያለው እውነቱን ነው። አሁን በአፈጻጸም ብቻ ሳይሆን ለመፈጸም መሰረቱ ትክክል መሆን ነበረበት። መሬት ለማን ነው የሚሰጠው ማን ነው መሬቱን የሚያዝበት ክልል ማለት ይሄኛው የኦሮሞ ነው ይሄኛው የትግሬ ነው ይሄኛው የአማራ ነው ከተባለ አፈጻጸሙ መሆን ያለበት እነዚያ ሰዎች ናቸው መወሰን ያለባቸው ማለት ነው ግን ግልጽ ያልሆነው አጀማመሩ ትንሽ ቅድም እንዳልኩት ውይይት ተከፍቶበት በአወቃቀሩ ምን ይመስላል በአፈጻጸሙስ ምን ይመስላል በሚፈጸምበት ጊዜ ምን ችግሮች ይፈጥራል የሚል ነገር ስላልወጣ፣ ስላልወረደ በየጊዜው የሚፈነዳው ነገር መሰረቱ በደንብ ተጠንቶ ተዋይቶ አልተደረገም። ከዚያ የተነሳ እነዚህ ችግሮች ይመጣሉ። እኔን እንደሚመስለኝ አንድ ማስተር ፕላን ከወጣ ከመውጣቱ በፊት ውይይት ይጠይቅ ነበር። ይህን ያልከፍለን እንዳህልና ልቀቅ ሳይሆን ለቅቄ የት ሄዳለሁ የሚል ጥያቄ ስለሚመጣ እነዚህ ነገሮች አስቀድመው ሊታሰቡ ይገባ ነበር። የሚያሳዝነኝ እኔ በእውነቱ ለመናገር ማስተር ፕላን ከወጣ በኋላ እንደገና እንዲህ በቀላሉ ኮላፕስ አድርጎ ኦኬ ተውት እንግዲ ሳይሆንም ማለት ለመንግስት አሰራርም በጥያቄ ላይ የሚያውል ነው። በከባድ ጥያቄ ሄ ኮ መንግስት ነው የምናዋገው፣ የግል ስራ አይደለም። መሰረቱን ማስተካከል አለብን ወደ ባሰ ወደ ከበደ ነገር ሳይወስደን ብዬ ነው የማስበው። እሺ አሁን እንግዲህ ወደ ወልቃየት ጉዳይ እናምራ። ወልቃይት እንግዲህ እንደሚታወቀው በመጠኑ ምን የማይቸዋለው ህዝቡ የሚናገረው ትግርኛ ነው። አማርኛም እንደሚናገር የታወቀ ነው። ምክንያቱም እዛው ነው ያለው፣ ጎንደር አካባቢ ነው የነበረው ዳር ነው ያሉት። ሁለቱንም ቋንቋ ይናገራሉ፣ ግን በብዛት ትግርኛ ይናገራሉ። በዛም ላይ የቦታቸው ስም ሁሉ ትግርኛ ነው እና አሁን የሚታየው ነገር ትንሽ ግራ የሚያጋባው የወልቃይት ህዝብ እኔ እንደሚመስለኝ ፍላጎቱ ከሆነ አብዛኛው እንደዛ የሚፈልግ ከሆነ ድሮ ወደ ነበርንበት ወደ ጎንደር አስተዳደር መግባት ነው የምንፈልገው ቢሉ መብታቸው ይመስለኛል። እኔ በበኩሌ ግን አቀራረቡን ስናየው ከባድ የሚያደርገው እኛ ትግሬዎች አደለንም፣ እኛ አማሮች ነን የሚለው ቃል ለምሳሌ፣ ኮሎኔል ደመቀ ዘውዱ የሚባሉት የዛ ኮሚቴ ፕሮፓጋንዳ ኃላፊ ናቸው። እንደዚህ እሳቸው አሁን ለምሳሌ የቲፒኤልኤፍ የህወሀት ታጋይ እንደነበሩ ነው የሚነገረው። አማራ ከሆኑ ለምን ከህወሀት ጋር ታገሉ ወደ ዶክተር አለማን ትልመለስ እኔ እንዳንቺ ድለኛ አልነበርኩም ምንም እንኳ የበጌ ምድር እና የትግራይ ልዩ ልዩ ክፍሎች በአይኔ በግሬ ረግጬ ያየኋቸው ቢሆንም ወልቃይት ጠገዴን አላየሁም እነዚህ ሰዎች አማራንን ትግሬንን ማለታቸው አይደለም እኔ የተወለድኩት ጎንደር ከተማ ነው እኔ አማራ በሚል ስም ራሳችንን ጠርተናል አማራና እስላም ነው የሚባለው በጎንደር ማንም ሰው የኦርቶዶክስ ሃይማኖት ተከታይ ከሆነ አማራ ነው የሚባለው። የእስልምና ሃይማኖት ተከታይ ከሆነ ደግሞ እስላም ይባላል በዛ። አሁን ሙስሊም ተብሏል ሙስሊም ነው። በዛ አይነት ነው ራሱን የሚከፍለው እንጂ በተናገርሽው ቋንቋ አይደለም። እነዚህ ሰዎችም አንደኛ እንዳልሽው ከድንበር ዳር ስለሆኑ የትግርኛ ቋንቋም ይችላሉ። እንዲያውም አንዳንዶቹ እንደሰማሁት አረብኛም ይችላሉ። አማርኛ ማሳምረው ይችላሉ። የሚዘፍኑት በአማርኛ ነው። የሚያለቅሱት በአማርኛ ነው። የሚያቀራሩት በአማርኛ ነው። በትግርኛ አይደለም የሚያደርጉት። ሁለተኛ ግንኙነታቸው ጠቅላላ ታሪካዊ ግንኙነታቸው በሙሉ ከጎንደር ጋር ነው። ከጥንት ጊዜ ጀምሮ ከጎንደር ጋር ነው። አሁን እነዚህ ሰዎች በአዲሱ ስነ ስርዓት መሰረት የግለሰብ ምንነት ወይ አማራ መሆን አለብህ ወይ ትግሬ መሆን አለብህ ወይ ኦሮሞ መሆን አለብህ ተብሎ ካርድም መንግስት እያደለ ዘርህን ግለጥ፣ ከዛ ላይ ከካርዱ ላይ ምን ዘር ነህ አንተ፣ የትኛው ጎሳ ነህ? ብሎ መንግስት ስለሚያስገድድ ወይ አማራ ወይ ኦሮሞ ወይ ትግሬ ማለት አለብሽ። እና የእነሱ ምርጫ አሁን እንደማየው፣ ምርጫችን አማራ ነው ብለው ተነሱ። በትግራይና በጎንደር ከፍተኛ የሆነ የታሪክ የባህል ትስስር ያላቸው ሁለት ህዝቦች ናቸው። እኔም ማውቃቸው ፈጽሞ ትግሬነት አማራነት የሚል አልነበረም በዛ ዘመን። አሁን ግን ባለው መንግስት ፖሊሲ መሰረት ሰውም ምርጫ እንዲያደርግ ተደርጓል። እነዚህም ሰዎች ያንን መርጠዋል። እነዚህ ሰዎች ሲባል መላ የወልቃይት ህዝብ ነው እንደዛ የሚለው ወይስ የተወሰኑ ናቸው? አሁን እንደምናየው አብሮ እንዲመለስ የምፈልገው ኮሚቴው ጎንደር ሄዶ ነው የሚንቀሳቀስ ያለው መሀል ወልቃይት አይደለም። የወልቃይት ህዝብ ደግሞ እነሱን ተከትሎ ወደ ጎንደር ሲሄድ አላየንም። ይህን ሁሉ እንግዲህ ምን ያህል እንደሆነ መለየት ያለብን ይመስል መላ የወልቃይት ህዝብ ነው እንደዛ የሚፈልገው ወይስ የተወሰኑ ሰዎች ናቸው? እንደ እኔ ግንዛቤ ከሆነ መላ የወልቃይት ህዝብ ነው። ምክንያቱም ወያኔ በጦርነት ነው ወልቃይት የገባው። ተዋግተዋል። ነፍታራሪ የሺ ወንድም እና የእናዝማች እርጋ ልጆች ሰባት ናቸው። ዘጠኝ ሰዎች ነበሩ የሱዳን መንግስት አሳልፎ የሰጣቸውና ወያኔ የት እንዳደረሳቸው የማይታወቁ የወልቃይት ባላባቶች ነበሩ የጨረሳቸው። በጉልበት እኮ ነው ወያኔ የመጣው እዛ ሀገር በፍቅር አይደለም። አብሮ እንዲመለስ ጉልበትማ፣ እንግዲህ ኢህአፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲም የኢትዮጵያ ነው ተዋግቶ ነው የገባው ወልቃይትም ሆነ ጎንደር ሲገባ ተዋግቶ ነው የገባው። ተዋግቶ መግባት እንደ ዋና ምክንያት ሊሆን አይችልም። ኦኬ እንደዛ ከሆነ ነው የምልሽ። አሁን እነዚህ ሰዎች ትግራይ ውስጥ ለመቆየት የሚፈልጉ ከሆነ ለምንድን ነው ዛሬ ጎንደርን አጨናንቀውት ያለ ብዙዎቹ የወልቃይት ተወላጆች እኮ ጎንደር ከተማ ነው ያሉ ሸሽተው የመጡት ወደ ጎንደር እኮ ነው። ወደ መቀሌ አልሄዱም። እነ ኮሎኔል ደመቀ በቲፒኤልኤፍ ውስጥ ገብተው ቢዋጉም በቲፒኤልኤፍ ውስጥ ገብተው የተዋጉ እኔም አቃቸው ከያባ ይከዱ እየሄዱ የጎንደር ከተማ ልጆች አውቃለሁ ሄደው የተዋጉ ትቤዎች ስለሆኑ አይደለም። ሶስተኛ የወልቃይት ሰዎች አምሳ ሺ ፊርማ አስፈርመው ነው እነዚህን የወልቃይት የአማራነት ጥያቄ ብለው ያነሱት ሰዎች አምሳ ሺህ ሰዎች አስፈርመው ነው ይህን ጥያቄ ያቀረቡት። ስለዚህ መንግስት ምንድን ነው ምላሹ መሆን ያለበት? ራሱ ባወጣው ህገ መንግስት መሰረት በስነ ስርዓት በህግ ጠይቀዋል። በህግ ይገባቸዋል አይገባቸውም የሚለው ሀውስ ኦፍ ፌዴሬሽን የሚባል አለ። ትግርኛ መናገር ብቻውን በቂ አይደለም። የጂኦግራፊ አቀማመጥ፣ የታሪክ ትስስር፣ የኢኮኖሚ ትስስር፣ እምነቱ ሳይኮሎጂው እነሱ እኮ ጎንደሬ የምነን የማይሉበት ጊዜ አውቅ ነበር። ወልቃይ ቴነን ነው የሚሉት አስታውሳለሁ። እሱንን እኛ ትግሬም አይደለንም አማራም አይደለንም ወልቃይ ቴነን ይሉ ነበር። እኔም የሰማሁት ያኔ እንደዛ ነው፣ እዛው እራሳቸው የሚናገሩት። አዎ፣ አሁን ግን ባለው ስርዓት እኔ በጣም ነው ማዝ ነው፣ በእውነት ነው ምልሽ፣ በጣም ነው ማዝ ነው። አንድ መንግስት ልክ እንደ ሩዋንዳ ሩዋንዳ የተደረገው ይሄን ነው፣ ካርል እየሰጡ ወይ ትግሬ ነኝ በል ወይንም አማራ ነው በል ይላል። እንደው እዛ ላይ ትግራይ ሁሌ ተጠራጥሮ አያቅም። ሁሌም የትግራይ ተወላጅ ነኝ ትግሬ ነኝ ሁሌም እንደዛ ነው የሚለው። ችግር የለበትም። በትግራይ በካርድ መስጠት ያስፈልጋል ወይ ለህዝባችን። አሁን ወደ ዶክተር ገላዲዮስ ልመለስ። የእኔ ስጋት ከመጀመሪያውንም ይሄ ቋንቋና ጎሳ የሚባል ነገር ነው። አሁን እሱ ባይኖር ኖሮ እኮ የሁሉ አመነጋገርበት ጉዳይ እንደ ችግር አይፈጠርም ነበር። የሆነ ሆነ ግን ተፈጥረዋል። አሁን በቋንቋ መሆን የለበትም ቢልም፣ ዶክተር አለም አንተ በቋንቋ ስለሆነ ምን እናድርግ የሚለው ለወደፊት እንነጋገርበት እንችላለን። አሁን መናገር የምንፈልገው ምንድን ነው? እኔ ስከታተለው ነበር። ይሄ ወልቃይት ጉዳይ በብዙ ረገድ አጋጣሚ የሆነም አዳነች እንደጠቀችው እኔም አውቀዋለሁ። ቦታውን የተሰለምትም አውቀዋለሁ፣ ወልቃይትም አውቀዋለሁ። እንዲያውም በዛ አድርጌ ነው ወደ ሱዳን እሱ ወጣም በዛ ነው የወጣሁት እና አድረመጽ ከተማው ራሱ አውቀዋለሁ ቃፍታ አቆዋለሁ ከቃፍታ በኋላ ትንሽ የራቀም ስለሚሄድ ወደ ሱዳን እየተጠጋ ነው የሚሄደው። እስከዛው ጊዜ ድረስ በሙሉ ግን መንደሮችን ሳይቀር አይቻቸዋለሁ። አሁን ምንድን ነው በቅርቡ ግን ስከታተል አራት ቪዲዮ አይቻለሁ እንግዲህ አሁን እነ ኮሎኔል ደመቀ ያነሱት ነገር እንዲያውም ተገቢ ነው። በሰላማዊ መንገድ ጥያቄ ያለን ብለው ቀርበው ነው እንግዲህ በሕግ እንዲያውም እንደ ኦሮሚያ ሳይሆን በሰላማዊ መንገድ ይህን ያህል ጥያቄ ይህን ያህል ፔቲሽን አቅርበናል ብለው ነው የተሰለፉት። እሱ መብታቸው ነው። ነገር ግን ሁለት ቪዲዮ ያየኋቸው እኛ የትግራይ አይደለንም አማሮች ነን። ሰው ተሰብስበዋል፣ እየሰበኩ ነው፣ እየተናገሩ ነው። እንደዛ የሚል እንቅስቃሴ እንዳለ መብታችን ይጠበቅልን እንደ ድሮ ወደ ጎንደር እንመለስ ነው። ሌላ ሁለት ቪዲዮ ያየሁት ደግሞ በትግራይ ቲቪ የቀረበ ነው፣ በትግርኛ ነው። እንግዲህ እዛ ላይ ደግሞ ህዝቡ ተሰብስበ የወልቃይት ህዝብ በጣም ብዙ ሰው ነው ተሰብስቦ የጸገዴም ተሰብስቦ እኛ ከጥንት ጀምረን የትግራይ ሰዎች ነን ማን ነው ማንነታችን የሚነግረን እነዚህ አሁን ወዲያና ወደ የሚራወጡት ያሉት እኛን አይወክሉንም ብለው ተናግረዋል እንግዲህ ይህ ተጽዕኖ ተደርጎባቸው ይሁን በፍላጎታቸው ይሁን የማውቀው ነገር የለም ግን ሰምቼ ያለው በጣም ብዙ ሰው ነው ደግሞ አሁን በሙሉ ነው ብለዋል እንግዲህ ዶክተር አለማንተ በሙሉ ነው እንደዛ የሚሉት እሱ እኔ በጥያቄ መልክ ነው የማስቀምጠው ምክንያቱም አሁን የሆነ ችግር ተፈጥሯል። እንደ ድሮ ወልቀቴ ነው ብሎ የሚቀጥልበት ሁኔታ አልተፈጠረም። የትግራይ ሰው ነን ይላሉ፣ ከትግራይ ነው የሚስተዳደሩት። ብዙ ነገር ለውጣል በሀያ አምስት አመታት እና እሱን እሱን ማየት ይኖሩብናል። እኔ አሁን የእኔ እንደ መፍትሄ በኋላ እነጋገርበታል እንጂ በሰላማዊ መንገድ ይሄ ነገር ቢፈታ የተሻለ ነው የሆነው፣ አለዚያ ችግር ውስጥ ነው የምንገባው። አድማጮች፣ ውይይቱ አልተቋጨም። የውይይቱ ሶስተኛ ክፍል በአርብ ምሽት ፕሮግራማችን ይቀርባል። እንግዶቻችንን ለጊዜያቸው እናመሰግናለን። አሁን ሌላ በወቅታዊ ጉዳዮች ላይ ያተኮረ ውይይት እናስከተል ኢትዮጵያ አስከፊ ፖለቲካዊና የምጣኔ ሀብት ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአዴግ ከስልጣን ወርዶ የሽግግር መንግስት ይቋቋም የሚሉ ወገኖች አሉ በተፈጠረው ቀውስ ተስማምተው ወይም ቀውሱ ተፈጥሯል በሚለው ሀሳብ ተስማምተው የሽግግር መንግስት የማቋቋሙን ሀሳብ ግን የሚነቅፉም አሉ ጽዮን ግርማ በተባሉት ርዕሰ ጉዳዮች ዙሪያ የሚያጠነጥን ሀሳብ ያላቸውን አራት ሰዎች አነጋግራ በተከታዩ ዘገባዋ ይዛ ቀርባለች የቀድሞ የህወሀት ታጋይ ዶክተር አረጋዊ በርሄ ከጄኔቫ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ የቀድሞ የፓርላማ አባል አቶ ግርማ ሰይፉ ከአዲስ አበባ እንዲሁም በትግርኛ ቋንቋ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው። እነሆ ዝርዝሩ ነው። በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ፣ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋይ በርሄ ሰሞኑን ከሌሎች አስራ አምስት ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያደረጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ ለሀያ አምስት አመታት የጨቆነን ስርዓት መወገድ አለበት ነው አንዱ መወገድ ብቻ ደግሞ ብሎ አያቆምም በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርአት፣ ህዝባዊ ዲሞክራሲያዊ ስርአት ከሁሉም ፖለቲካዊ ሀይሎች እና ሲቪክ ማህበራት የተውጣጣ ስርአት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርአት ማስወገድ ና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው። ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሄት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም። ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም፣ ችግሩ የሚፈታው። የሆነ መንግስት አንድ ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄዚ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ፣ ኢህአዴግ ይውረድ አለም ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ለማድረግ ምናምን እንደዛ ወደዛ የሚያስካሄድ ነገርም የለም ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ብሎ ማለት ይሄ ስህተት ነው። ህወት ኢህአዴግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው እርሱ ካልወረደ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል። ማንም ሊያቋቋምለት አይችልም። የራሱ ስርዓት፣ የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ሊቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አድርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ ሀያ አምስት ዓመት አይተነዋል። ስለዚህ አሁን የቀረው እና ወሳኝን የሚሆነው ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በወኪሎቹ አማካኝነት ልሂቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን፣ በየመን ያለው መዳከም፣ እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም። በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ፣ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ። ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው የማስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግብ ሆኖ ኖሮ በር ነበር እንደማለት ብዬ ነው መወስቶ። በቃ እርግብ አይደለም አልሆንምም፣ አልበርምም ማለት ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትዩ፣ እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶሪያውን መሬ ይሄ ነው ይሄ ሁሉ እልቂት እየተፈጠረ ያለው የሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶሽ የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት፣ የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችንም ማየት የሊቢያውን፣ ልታየት ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው። ለዶክተር አረጋይ በርሄ ኢህአዴግ መቶ በመቶ የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር። ሀቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት መቶ በመቶ ህዝቡ ደግፎናልና መቶ በመቶ የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው? መቶ በመቶ የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ መቶ በመቶ የሚባለው ድጋፍ የት አለ? እንኳንና መቶ በመቶ አንድ ከመቶም የሚደግፋቸው ሰው የለም በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል የህወሀት መሪዎች ያካተተ ቢሆንም ከሌሎች ብሔሮች እና ብሔረሰቦችም ተቀላቅለውበታል እነዚህ ደግሞ ጥቂቶች ናቸው የተመቻቸው ባለፎቆች ልጆቻቸው ውጭ የሚያስተምሩ የሚያሳክሙ የደላቸው ያለቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን። እንግዲህ አንመለስም። ልቀቁ። ራሳችን የመረጥ ነው ህዝብ ነው የምንመሰርተው ስልጣን ላይ የምናወጣው እያለ ነው ያለው። የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ፣ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል። የአገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ ከኮራፕሽን የተወዱ እንዲሆኑ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንሽናላይዜሽን የዲሞክራሲ ተቋሞች እንደዚህ እንደዚህ እየፈጠሩ ነው የምናስተካክለው እንጂ የሀደግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም ዜጋውም መምራት አል አላለም፣ ጥያቄ ነው እያነሳ ያለው። እዚህ ላይ አቶ ግርማ ሰይፉ መልስ አላቸው። አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርአት አይደለም አሁን ያለው ስርአት ስለዚህ ይህንን ስርአት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብ ስህተት ነው የሚሆነው። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ። የአገሮች ችግር ሁላችን እንደምናቅ እናቃለን ማለት ነው። እና ለኦባማ ያሰላለፍነን ምልክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦልሬዲ ምን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር የጠቀስን ምንድን ነው? ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የምትደገፍ ስለሆነ አሜሪካዎች ኃላፊነት አላቸው። ኢትዮጵያን ፕሮብለም ውስጥ እንዲገባ ችግር ውስጥ እንዲገባ ነገሮቹ ከቁጥጥር ውጪ ሳይሆን በፊት ያለን ፖሊሲ መለወጥ አለበት። ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ አንድ መቶ ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብዓዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል። አድማጮች ከሶስቱ እንግዶች ጋር በሌሎች የተዛማጅ ርዕሰ ጉዳዮች ዙሪያ የተካሄደ ውይይት በቀጣይ ፕሮግራማችን የሚቀርብ መሆኑን ከወዲሁ እናስታውሳለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ያህሉ አከበደና አዳኒ ፍስሀየንን ከአቀናባሪያችን ኀይሉ ታምራት ከተተኪው የስርጭት መሀንዲስ እንዲሁም ከተቀሩት የስራ ባልደረቦቻችን ጋር በዚሁ እንሰናበታለን። አዲሱ አበበ ነው ዋና አዘጋጁ የዕለቱ። በነገው ምሽት በሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ።